ምዕራፍ 14 ደቡብ አፍሪካ ውስጥ የተደረገ መስፋፋት። በ1815 ዓመተ ምህረት በደቡብ አፍሪካ ውስጥ በርከት ያሉ የፕሮቴስታንት ሚስዮናዊ ማህበራት ነበሩ። ከ1815 እስከ 1840 ዓመተ ምህረት የእነዚህ ማህበራት ቁጥር ከፍ ስል በዚያው መጠን የክርስቲያኖቹ ቁጥርም ጨመረ። የሞሬቪያን ሚስዮን ሥራ ከ1815 እስከ 1840 ዓ.ም ተመረተ ተስፋፍቷል። ጌናዴንዳል ሚስዮን ጣቢያ የነበሩ ሆቴንቶቶች ቁጥር እየጨመረ ሄዶ ሄዶ ለህዝቡ እንደ ብረት ሥራ ያለ ተግባረ እድና የንግድ ሥራዎች ትምህርት ይሰጥ ነበር። በ1817 ዓ.ም የሞሬቪያን ሚስዮናውያን የስጋዳዊ ህመም በነበረባቸው ሰዎች መካከል መስራት ጀመሩ። እነዚህ ህሙማን በሆቴንቶች ሰዎችና በሰፋሪዎች የተናቁና የተተዉ ነበሩ። ሚስዮናውያኑ ናቸው ለህመማኑ መጠለያ በመስራትና በመርዳት ረገድ የመጀመሪያዎቹ። የለንደን ሚስዮናውያን ማህበር ከ1815 ዓ.ም. በኋላ በነበሩት 25 ዓመታት ሥራውን በማዳበር ቀጠለ። የለንደን ሚስዮናዊ ማህበር በ1815 ዓመተ ምህረት ይሰራ የነበረውን፣ በተለይ በሰሜን ከሚገኙት የግሪኳ ሰዎች ጋር ነበር። ሚስዮናውያኑ ከኬፕታውን ከተማም 100 1100 ኪሎ ሜትር ያህል ራቅ ርቃ በምትገኘው ግሪኳ መንደር ሲሰሩ ቆይተዋል ከዚያም ይኸው የለንደን ሚስዮናዊ ማህበር ሚስዮናውያን ቡድን በሰሜን በኩል እንዲሰራ በቤቹዋና አለቃ በመጋበዙ እዚያ ባለው ህዝብ መካከል ስራ ተጀመረ። ከለንደን ሚስዮናዊ ማህበር ሚስዮናውያን መካከል እጅግ ታዋቂው ሚስዮናዊ ደቡብ አፍሪካ የደረሰው በ1817 ዓመተ ምህረት ነው። ይህ ሚስዮናዊ ሮበርት ማፋት ሲባል ኬፕ ኮሎኒ ስደርስ የ21 አመት ወጣት ነበር። ማፋት በመጀመሪያ የሰራው አፍሪካናር በመባል ከሚታወቀውና ጄግፈራ ከነበረው የዮቴንቶች አለቃ ጋር ነው። በ1820 ዓመተ ምህረት ሜሪ ስሚዝ የተባለች ሴት አገባ። ቀጥሎም ቤችዋላና ላልድ ከሚገኙ ሰዎች ጋር እንዲሰራ የለንደን ሚስዮናዊ ማህበር ወደዚያ አዛወረው። በዚሁ መሰረት ከቤተሰቡ ጋር ኩሩማን ከተባለው ወንዝ አጠገብ በወንዙ ስም የሰየሙትን የሚስዮን ጣቢያ አቋቋሙና ለብዙ አመታት ዚያው ኖሩ። የዌስሊያን ሜቶዲስት ሚስዮናዊያን ቡድን ደቡብ አፍሪካ ውስጥ ናማኳ የተባለ አካባቢ አከባቢ ስራ ጀመረው። በ18 15 ዓመተ ምህረት ሲሆን በ18 21 ዓመተ ምህረት ሚስዮናውያኑ ወደ ቤቹዋናላንድ ላከ። በ18 20 ዓመተ ምህረት በኋላ ሌሎች ብዙ የሚስዮናውያን ማህበራት ደቡብ አፍሪካ ውስጥ በዚሁ ተግባር ተሰማሩ። የነዚህን ማህበራት ስምና የሰሩባቸውን ቦታዎች ለመናገር ቢሞክር ብዙም ሳልገፋ የሚምታታ ሁኔታ ይፈጠራል። ሆኖም ቀደምቱ ምሶናውያን በ1820 ዓመተ ምህረት አካባቢ ወንጌልን በማዳረስ ተግባሩ ጥሩ እድገት ማሳየት ጀመሩ እንደነበሩ እስካሁን ከተሰጡት መረጃዎች ልረዱ ይችላሉ። እነዚህ አበረታች የእድገት ዜናዎች አውሮፓና አሜሪካ ሲደርሱ ሌሎች ብዙ ተጨማሪ ምሶናውያን መጡ። ስለሆነም በ1840 ዓ.ም ምረት ደቡብ አፍሪካ ውስጥ 85 የፕሮቴስታንት ሚስዮን ጣቢያዎች ነበሩ። በ1840 ዓ.ም ምረት አንድ እንግሊዛዊ ደቡብ አፍሪካን በጎበኘ ጊዜ ከነዚህ የጣቢያዎች አብዛኛዎቹን ተመልክቶ ነበር። ከጉብኝቱ በኋላ የተለያዩ ሚስዮኖችን ስምና የነበራቸውን ጣቢያ ብዛት በዝርዝር መዝግቧል። በለንደን ሚሲዮን ማህበር ስር ይገኙ ስለነበሩት 26 ጣቢያዎች ዘገባ አቅርቧል። እነዚህ ጣቢያዎች የሚገኙት 18ቱ በኬፕ ኮሎኒ፣ ሁለቱ ካፍራሪያ በሚባል ስፍራ፣ ሦስቱ በግሪኮላንድ ይህም ግሪኳ ከተባለ ከተማ ውጪ የነበሩትን ጣቢያዎች እንደ አንድ በመቁጠር ነው። ሁለቱ በማና ኳላንድና በቤችዋና ላንድ እንዲሁም ኩርማን እየተባለው ስፍራ ነበር። እንዲሁም በዌስሊያን ሜቶዲስት ማህበር ስር ስለሚገኙ ሰላሳ ሁለት ጣቢያዎች እነዚህ ጣቢያዎች የሚገኙት አስራ ስድስቱ በኬፕ ኮሎኒ፣ ስምንቱ በካፍራሪያ ሶስቱ በባብሱቶ ሶስቱ በቤችዋና ላንድ ሁለቱ ደግሞ በታላቋ ናማኳላንድ። ስድስት የሞረቢያን ጣቢያዎች፣ አምስቱ በኮሎኒ፣ አንዱ ደግሞ በሺሎህ ውስጥ ካፍራሪያ በተባለ ስፍራ። ከግላስጎ ማህበራት አምስት፣ ሁሉም የሚገኙት በካፍራሪያ ነበር። ከፓሪስ ማህበር ጣቢያ ሰባት ባስቱሎላንድ እና በቤቹዋናላንድ ውስጥ በእያንዳንዳቸው ሶስት፣ ኬፕ ውስጥ ደግሞ አንድ። የሬኒሽ ማህበር በተባለው ድርጅት ስድስት፣ አምስቱ ኬፕ ውስጥ አንዱ ደግሞ ከለንደን ሚስዮን ማህበር ጋር በጋራ ናማኳላንድ ውስጥ ሶስት። የበርሊን ሚስዮኖች ግሪክላንድ ውስጥ አንድ ካፍራሪያ ውስጥ ሁለት መዝግቧል። የደች ሪፎርምድ ቤተክርስቲያን በክልሉ ስለነበሯት 13 ስፍራዎች ወይም ጣቢያዎች መዝግቧል። በ1840 ዓመተ ምህረት ደቡብ አፍሪካ ውስጥ ያለችው ቤተክርስቲያን በሚገባ ተመስረታ እንደነበር እንገነዘባለን። አንዳንድ ሚስዮናውያን በደቡብ አፍሪካ ውስጥ የሚገኙትን ሆቴንቶችና አፍሪካውያን መብት መብቶች በመከላከል ረገድ የፈጸሙትን ታላቅ ተግባር ሳንገልጥ ይህን የክፍለ ዘመኑን ምሶናዊ ስራ ልናጠቃልል አንችልም። ኬፕ የእንግሊዝ ቅኝ የሆነችው በ19ኛው መቶ ክፍለ ዘመን የመጀመሪያ አመታት መሆኑን ማስታወስ አለብን። እንግሊዞች የባሪያ ንግድ እንዲያበቃ ያደረጉት በ1807 ዓ.ም ነበር። ይህ ሁኔታ በቅኝ በተያዘው ክልል የነበሩ የደች ሰፋሪዎች ለእርሻ ስራ የሚያገለግሏቸው ርካሽ የሰው ጉልበት ችግር ያስከተልባቸው ነበር። ሆቴንቶች ገንዘብ የሚያስፈልጋቸው ሰዎች ስላልሆኑ እነዚህ እርሻዎች ላይ ለመስራት ፈቃደኞች አልነበሩ። ስለዚህ የእንግሊዝ መንግስት በሚስዮን ጣቢያዎች ወይም በራሳቸው መሬቶች ላይ እየኖሩ ሰፋሪዎች እርሻዎች ላይ ለመስራት ፈቃደኞች ያልሆኑ ሆቴንቶች በገንዘብ ቀረጥ እንዲከፍሉ የሚያስገድድ ሕግ እንዲያወጣ ሰፋሪዎቹ ይጎተጉቱ ጀመር። ይህ ሁኔታ ሆቴንቶቶች ለቀረጥ የሚከፍሉት ገንዘብ ለማግኘት ሥራ እንዲሰሩ አስገደዳቸው። በዚህ ጊዜ ታዋቂው የለንደን ሚስዮናዊ ማህበር ሚስዮናዊ ዶክተር ጆን ፊሊፕ በሆተን ቶቶች ላይ የሚፈጸመውን ተገቢ ያልሆነ ድርጊት ተገንዝቦ እነርሱን ለመከላከል ይጥር ጀመር። የመጀመሪያ ሙከራውም የኬፕ ገዢ የሆተን ቶቶችን ሰብአዊ መብት ያከበር ዘንድ መጎትጎት ጀመረ። ነገር ግን አልተሳካለትም። በ1828 ዓመተ ምህረት ደቡብ አፍሪካ ውስጥ የተደረጉ ምርምሮች በሚል ርዕስ በተጻፈው መጽሐፉ ሆተን ተቶች ስለሚደርስባቸው ተገቢ ያልሆነ ተጽዕኖ ገለጠ። በዚሁ ሰው ጥረት ሳቢያ በሐምሌ 18 28 ዓመተ ምህረት በኬፕ ክፍል አገር የሚኖሩ ሆቴንቶች ልክ እንደ ሌላው ሕዝብ ሙሉ መብት ያላቸው መሆኑን የሚገልጥ ሕግ ወጣ። ደቡብ አፍሪካ ውስጥ ያን የነበረው ሌላ ችግር የእንግሊዝ የደች ሰፋሪዎች ከያዙት ሌላ ተጨማሪ መሬት መሸታቸው ነበር። በዚሁ መሰረት የኬፕ ፕሮቪንስን ምስራቃዊ ክልል ለማስፋት በአፍሪካውያን ወደ ተያዙት ምድሮች በገፉ ቁጥር ብዙ ጦርነቶች ተደረጉ። ዶክተር ፊሊፕ ሰፋሪዎቹ ወደ ምስራቅ አቅጣጫ ገፍተው ለመሄድ በተንቀሳቀሱ ቁጥር ብዙ ጦርነቶች እንደሚነሱና ሞት እንደሚኖር በእንግሊዛውያኑ ሊያስገነዝባቸው ሞከረ። ሊሰሙት የወደዱ ሰዎች ግን ጥቂት ነበሩ። በመጨረሻ ግን የእንግሊዝ ኮሎኒያል ዋና ጸሐፊ የዶክተር ፊሊፕን ምክር በመቀበል ሰፋሪዎቹ ከአፍሪካውያኑ ድንበር ወደ ኋላ እንዲሉና ከወሰዷቸው መሬቶች አንዳንዶቹን እንዲመልሱ አዘዘ። ይህን ሁኔታ ተከትሎ ነው ወዲያውኑ በኬፕ ታሪክ ውስጥ አንድ ታላቅ ድርጊት የተፈጸመው። ታላቅ ጉዞ ወይም ፍልሰት ተከናወነ። ከ1836 እስከ 1840 ዓመተ ምህረት 7000 የሚደርሱ የደች ሰፋሪዎች ኦሬንጅ የተባለውን ወንዝ አቋረጡ። በዚያ አኳኋን ከቅኝ ግዛቱ ክልል በመራቅ በኋላ የኦሬንጅ ፍሪ ስቴት ተብሎ በተሰየመው ስፍራ ሰፈሩ አንዳንዶቹ በሰሜን አቅጣጫ የሚገኘውንና ቫል የሚባለውን ወንዝ ሲያቋርጡ፣ ሌሎቹ ኋላ ንታል ተብሎ ወደ ተጠራው ስፍራ ሄዱ። ቦር የተባሉት የደች ሰፋሪዎችን ከአካባቢው እንዲወጡ ያደረጋቸውና ዋና ጉዳይ እንግሊዝ በዘር ጥያቄ ላይ የነበራት ፖሊሲ ነው። ምስዮናውያን ደቡብ አፍሪካ ውስጥ ስራ በመጀመራቸው የመጀመሪያ ዓመታት የሆቴንቶችንና የአፍሪካውያንን መብትና ምድራቸውን ጠብቆ ለማቆየት የጣሩት ምሶንያውያን እንደነበሩ ለመገንዘብ ይቻላል። ጥያቄዎች፣ አንደኛ ሮበርት ማፋት ማን ነበር? ሁለተኛ በአስራ ስምንት አርባ ዓመተ ምህረት ደቡብ አፍሪካ ውስጥ የነበሩት የፕሮቴስታንት ምስዮናውያን ብዛት ስንት ነበሩ? ሶስተኛ ዶክተር ጆን ፊሊፕ ያከናወነውን ስራ በአጭሩ ይግለጡ።